በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር አርአያና ምሳሌ የተፈጠራችሁ የእግዚአብሔር ሰዎች ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ። እግዚአብሔር በምህረት ዓይኑ ሁላችሁን ይመልከታችሁ። በየአቅጣጫው የተሰማሩትን ፍጥረቶቹን የምትጠብቀው መለኮታዊ ጥበቃውም ባላችሁበት ዛ አይለያችሁ። በዚህ ካሴት ውስጥ የምታደምጡት ወደ እግዚአብሔር እንመለስ፣ ወደ አባታችን ወደ እግዚአብሔር እንመለስ፣ የባዘነው ወደ መንጋው እንመለስ፣ የጠፋነው በእግዚአብሔር ፊት እንገኝ፣ ከእግዚአብሔር የራቅነውም ወደ እግዚአብሔር እንቅረብ የሚል የንስሐ መልእክት ያዘለ ነው። በዚህ ካሴት ውስጥ የሉቃስ ወንጌል ምዕራፍ አስራ አምስት ከቁጥር አንድ ጀምሮ እስከ መጨረሻ የህይወትና የክብር ጌታ የፍቅር አምላክ ክርስቶስ ሰው ሆኖ ሥጋ ለብሶ በምሳሌ ካስተማራቸው የነስሐ መልእክቶች ሦስቱ በዝርዝር ይቀርባሉ። ለዚህ የወንጌል መልእክት ምክንያት የሆነው መድኃኒታችን ኢየሱስ ክርስቶስ ኃጢአተኞችንና ቀራጮችን ወደ እሱ አቅርቦ ሲያስተምርና ሲመክራቸው ያዩ ግብዝ ፈሪሳውያን እንዴት ኃጢአተኞቹን ወደ እሱ ያስጠጋል? እንዴትስ ያቀርባቸዋል? እንዴትስ እንደ ወንድም እንደ እህት ያያቸዋል? ብለው በኃጢአታቸው አልተጸየፋቸውም ብለው ስለ አንጎራጎሩና ስለ ተቀየሙት የሕይወት ጌታ የጠፉትን ሊያድን እንደመጣ የሚያስገነዝቡ ሶስት ምሳሌዎችን ነገራቸው። እነዚህም ምሳሌዎች የጠፋው በግ ምሳሌና፣ የጠፋው ድርም ምሳሌ፣ የጠፋው ልጅ ምሳሌ ናቸው። የጠፋው በግ ምሳሌ ባለማወቅ ባለመማር መልእክቱን ባለማግኘት እውነቱን ባለመረዳት በኃጢአትና በበደል የሚባዝኑትን ሰዎች የሚያመለክት ታላቅ ምሳሌ ሲሆን እግዚአብሔርም ለነሱ ያዘጋጀውን የምሕረት ጥሪ ምን እንደሚመስል ያስገነዝባል። የጠፋው ድሪም ደግሞ በጥንቃቄ ጉድለት በኃጢአት የሚሰማሩትንና በንዝህላልነት ኃጢአትን አዘውትረው የሚሰሩትን ሰዎች ሕይወት የሚያመለክት ሲሆን እግዚአብሔር ባለማወቅ እንደበደሉት ሰዎች ሁሉ በንዝህላልነት በደል የሰሩትንም ሰዎች በእውነት ንስሐ ከገቡ እንዴት እንደሚቀበላቸው የሚያመለክትን መልእክት ያዘለ ነው። ሶስተኛው ምሳሌ በጥጋብ ምክንያት የእግዚአብሔርን መንግሥት ትተው አባታቸውን እግዚአብሔርን ዘንግተው ከፈቃዱ ወጥተው የሚኖሩትን ሰዎች ሕይወት የሚያስገነዝብ ሲሆን ጠግበውና ከእግዚአብሔር ርቀው ኃጢአት የሰሩ ሰዎች ያ የሚሰማቸው ስሜት ጠፍቶ የት እንደወደቁ ሲገነዘቡ በእንባና በንስሐ ወደ አባታቸው ወደ እግዚአብሔር ከተመለሱ ከድፍረትና ከጥጋብ ኃጢአታቸው እግዚአብሔር ሊያነጻቸውና በምሕረት ዓይኑም ሊያያቸው እንደሚችል የሚያስገነዝብ ነው። እነዚህ ሶስት መንገዶች ዛሬም በዓለም የምንኖር ሰዎች እግዚአብሔርን የምናሳዝንባቸው ወይም ወደ በደል የምንሄድባቸው ዋና ዋና የኃጢአት አቅጣጫዎች ናቸው። እነሱም አለማወቅ ወይም አለመገንዘብ፣ ሁለተኛ የጥንቃቄ ጉድለት፣ ሶስተኛ ጥጋብ ናቸው። በደል ከነዚህ የወጣ አይደለም። ከነዚህ በአንዱ ምክንያት ነው እግዚአብሔርን የምንበድለው። ስለዚህ ለነዚህ ሁሉ እግዚአብሔር ያዘጋጀውን መልእክት

የጠፋው በግ ምሳሌ የሉቃስ ወንጌል ምዕራፍ 15 ከቁጥር 3 እስከ 7። ይህንም ምሳሌ ነገራቸው እንዲህ ሲል መቶ በግ ያለው ከነርሱ አንዱ ቢጠፋ ዘጠና ዘጠኙን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘው ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቸዋለሁና ከእኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከዘጠና ዘጠኝ ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ይህ የመድኃኒታችን የመጀመሪያው ምሳሌ ነበረ። የጠፋው በግ በመነሻዬ ላይ እንደተናገርኩት ባለማወቅ በደል የሚሰሩ ሰዎች ምሳሌ ነው። በጎች ከመንጋቸው ተለይተው ከጓደኞቻቸው ርቀው የሚሄዱት በተንኮል አይደለም ባለማወቅ ነው። የሚበሉትን የሚበሉትን እያዩ አንገታቸውን እንደደፉ ሌላው መንጋ እንዴት ምን ያክል እንደራቀ ሳይመለከቱ እዚያው ይቀራሉ። መንጋዎቻቸውን ለመፈለግ ሲራመዱ አቅጣጫው ስለሚጠፋባቸው በምድረ በዳ ተቅበዝብዘው ይቀራሉ። ይህ በዓለም ስንኖር በቃሉ ማነስ ምክንያት ቃሉን ካለመማራችን የተነሳ ወይም ተገቢውን መልእክት ካለማግኘታችን የተነሳ እንዲሁም እውቀታችንም ውሱን ከመሆኑ የተነሳ ከእግዚአብሔር መንጋ ከቤተ ክርስቲያን፣ ከእግዚአብሔር መንጋ ከሕዝበ ክርስቲያን፣ ከእግዚአብሔር ጉባኤ ተለይተን እንድንቀር የምንሆንባቸው ምክንያቶች ይፈጠራሉ። በጎች በሚመገቡት ምክንያት ወይም ለረፍት በተኙበት ቦታ በዚያው ሌላው መንጋ ተነስቶ ሲሄድ ሳይሰሙ እዚያው ቀርተው ለአውሬ ራት እንደሚሆኑ፣ ብዙዎቻችንም እንደዚሁ ባለማወቅና በንቃት ጉድለት ምክንያት ከእግዚአብሔር መንግስት ተለይተን እንቀራለን። ስለዚህ የጠፋው በግ ባለማወቅ ከእግዚአብሔር መንጋ የሚለዩ በደለኛዎች ምሳሌ ነው። ሁላችንም ባላወቅነው ምክንያት ከእግዚአብሔር መንግስት ተለይተን ከሆነ እንደ ጠፋው በግ እንመሰላለን። የጠፋውን በግ እንዴት ፈለገው? እነዚህን ፈሪሳውያን ቀራጮችንና ኃጢአተኞችን ለምን ታቀርባለህ ስላሉት ይህን ምሳሌ መሰለላቸው። እነዚህ እኮ እንደ ጠፋ በግ ናቸው አላቸው። ከእናንተ መካከል በጉ የጠፋው ሰው እስኪያገኘው ድረስ ይፈልገው የለም ወይ? አላቸው። እኔም የምፈልገው እነሱ እስኪገኙ ወደ እኔ መንግስት እስኪመለሱ ድረስ ነው አላቸው። የጠፋውን በግ እስኪያገኘው ድረስ እረኛው ፈለገው አላቸው። እግዚአብሔር ሁላችንን ባለማወቅ የጠፋነውን እስክንገኝ ድረስ ይፈልገናል። በቃሉ በመምህራን አድሮ፣ በአገልጋዮቹ አድሮ፣ በቤተ ክርስቲያኑ አድሮ፣ በልዩ ልዩ መንገድ አምላካችን እግዚአብሔር ባለማወቅ የጠፋ ነው እስክንገኝ ድረስ ይፈልገናል። ከፍለጋዎቹ አንዱ ይህ አሁን የምትሰሙትም መልእክት ያጠቃልላል። ባለማወቅ ከእግዚአብሔር መንግስት የራቃችሁ፣ ባለማወቅ በስራ የስጋ መስክ ብቻ የተሰማራችሁ፣ ባለማወቅ ከእግዚአብሔር ፍቅር የሸሻችሁ ባለማወቅ የቃሉን በረከት ያላገኛችሁ ከእግዚአብሔር ማዕድ ርቃችሁ የምትኖሩ ወደ እግዚአብሔር ተመለሱ። እግዚአብሔር ሁላችን እስክንገኝ ድረስ በያለንበት በምድረ በዳው የሚፈልገን መልካም እረኛችን ነው። ሌላው ካገኘው በኋላ በጀርባው ተሸከመው ይላል። በጉን ተሸክሞ ወሰደውና ወደ መንጋው ጨመረው። ይሄ የሚያስደስት ነገር ነው። ሰው በበደሉና በኃጢአቱ ከእግዚአብሔር ሕዝብ ተለይቶ በኃጢአት ከወደቀ በኋላ ከወደቀበት ቦታ ተነስቶ ወደ ቅዱሳን ኅብረት ለመድረስ አቅምና ጉልበት የለውም። የሚራመድበት የጽድቅ ኃይል የለውም። ስለዚህ የእግዚአብሔር እርዳታ ያስፈልገዋል። በኃጢአት የወደቅን በርኩሰት የወደቅን በወንድሞቻችን ክፉ ያደረግን በእህቶቻችን ላይ ክፉ ያደረግንና ኃጢአት የሠራን ሰዎች ወደ እግዚአብሔር ጉባኤ ለመመለስና ከእግዚአብሔር ቅዱሳን አንድነት ለመጨመር የእግዚአብሔር ክንድ ያስፈልገናል። በሱ ላይ መታዘልም ያስፈልገናል። እሱ ካልሆነ በቀር ተሸክሞ የሚያደርሰን እኛ በራሳችን የምንደርስበት አይደለም የቅዱሳን ኅብረት። ስለዚህ በትከሻው በጉን ተሸከመና ወሰደው ነው የሚለው። እግዚአብሔር ምን ያክል እንደሚወደን ተመልከቱ ወገኖች ሆይ፣ እሱ ባለማወቅ የበደሉትን በትከሻው ተሸክሞ ከመንጋው የሚጨምር ርኅሩኅ እረኛ ነው። ስለዚህ በምድረበዳ የምንቅበዘበዝ በንስሐ ወደ አምላካችን እንመለስ። ወደ መንጋው ጨመረው ይላል ቀጥሎ። በትከሻው ተሸክሞ የወሰደውን በጉን ከመንጋው ጨመረው፣ ከመንጋው ቀላቀለው። ብቻውን ነበር እየጮኸ በምድረበዳ የሚቅበዘበዘው፣ የአውሬ ራት ነበር የሚሆነው። ነገር ግን ቸር አምላክ ከመንጋው ጨመረው። ከዓመታት በፊት ከሳምንታትም በፊት ከወራት በፊት በበደል የነበርነውን እግዚአብሔር ይህን መልእክት ምክንያት አድርጎ ወይም በተለያዩ ምክንያቶች ከመንጋውና ከሕዝቡ ጋር ሊጨምረን ይችላል። እግዚአብሔር ሁላችንም ብቸኞች እንድንሆን ፈቃዱ አይደለም። ከመልካሙ ህብረት እንድንለይ ፈቃዱ አይደለም። ስለዚህ ሁላችን ወደ መንጋው እንድንደርስ አምላካችን ያግዘናል። መንጋው ከተገኘ በኋላ አላቸው በጉ ሲገኝ ጎረቤቱን ሁሉ ጠርቶ የበጉ ባለቤት የጠፋውን በየን አገኘሁት ብሎ ካሉት ዘጠና ዘጠኝ በጎች ይልቅ በጠፋው በአንዱ በግ መገኘት እሱ ተደስቶ ሌሎቹ እንደሚደሰቱ እንደዚሁ በአንድ ኃጢአተኛ ሰው ከበደል በንስሐ ወደ እግዚአብሔር መመለስ ምክንያት በሰማይ ታላቅ ደስታ ይሆናል አለ ጌታችን። ወገኖች እግዚአብሔር እግዚአብሔር ዓለም ለጣለቻት ነፍስ፣ ዓለም ላቃለለቻት ህይወት ምን ያክል ክብር እንደሚሰጥ የህይወት ጌታ ክርስቶስ ከሰማይ ወደ ምድር የወረደው እኛን ለመፈለግ ነው። ስጋ ለብሶ የመጣው እኛን ለመፈለግ ነው። ስጋን የለበሰው የእኛን በደል በዚያ ላይ ለመሸከም ነው። እኛን ወደ ላይ፣ ወደ ክብር፣ ወደ አባቱ ዙፋን ለማስጠጋት ነው። ስለዚህ አምላካችን ወደኛ መጣና ፈለገን፣ አገኘን፣ በትከሻው ተሸከመን፣ ከመንጋውም ጨመረን። ከዘጠና ዘጠኙ ከነገደ መላእክት ህብረት ውስጥ ጨመረን፣ ከዓለም መላእክት ውስጥ አስገባን፣ በነብስና በስጋ አከበረን። እንግዲህ ባለማወቅ የበደለውን የሰውን ልጅ አዳምን መብል መብሉን እያየ የተሻለ አገኛለሁ ብሎ እዚያ የቀረውን ከጓደኞቹ ከመላይክ ተለይቶ የበደለውን የሰው ልጅ ለማንሳት ወደ ምድር የመጣው ጌታ ዛሬም ኑሮውን ኑሮውን እያየ ስራዬን ስራዬን እያለ የዕለት እንጀራውን የዕለት እንጀራውን እየተመለከተ ዕለት ዕለት የሚያተርፋትን ገንዘብ ብቻ እየተመለከተ እሳር እሳሩን እያየ ውሃ ውሃውን እያየ በዓለም ምድረ በዳ የተቀበዘበዘውን እረፍት ያጣውን የሰው ልጅ ሕይወት ሁሉ ለማዳን እግዚአብሔር በባዘኑት በጎች መካከል ነው። እንግዳውስ አንተ የእግዚአብሔር መንጋ የእግዚአብሔር በግ ሆይ፣ የት ላይ እንዳለ ተመልከት። ከእግዚአብሔር ሕብረት ከቅዱሳን አንድነት ከተለየህ ከተለየሽ ስንት ጊዜ ሆኗል? እንግዳውስ ወደ እግዚአብሔር ሁላችንም እንመለስ። የጠፋው ድሪም ምሳሌ ነው። ይህም በሉቃስ ወንጌል ምዕራፍ 15 ቁጥር 8 እስከ አስር ተጽፏል። ወይም አለመድኃኒታችን ወይም አስር ድሪም ያላት አንድ ድሪም ቢጠፋባት መብራት አብረታ፣ ቤቷን ጠርጋ፣ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማናት? ባገኘችውም ጊዜ ወዳጆቿንና ጎረቤቶቿን ባንድነት ጠርታ የጠፋውን ድርሜን አግኝቸዋለሁና ከኔ ጋር ደስ ይበላችሁ ትላቸዋለች። እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ታላቅ ደስታ ይሆናል። ይህ በነዝህላልነት የሚሰራ ወይም ደግሞ በጥንቃቄ ጉድለት ኃጢአት በመስራት የጠፋ ሰውን ሕይወት የሚያመለክት ምሳሌ ነው። በጉ ባለማወቅ እንደ ጠፋ ወይም በጎች በባህሪያቸው ባለማወቅ ከመንጋው እንደሚጠፉ የእጅ ጌጥ፣ የአንገት ጌጥ ደግሞ በጥንቃቄ ባለንብረቶቹ ንብረቶቹ ሳያስቀምጡት ሲቀር ነው የሚጠፋው። ኃጢአት የምንሰራው ባለማወቅ ብቻ አይደለም። በንዝህላልነት የምንሰራለን ኃጢአት ምን ያክል ከባድ እንደሆነ፣ ኃጢአት ምን ያክል አስቀጭ እንደሆነ፣ ኃጢአት እንዴት ያለ ቅጣት እንደሚያስከትል ለእንዴት ያለ ፍርድ እንደሚዳርግ ባለመገንዘብ ኃጢአትን እንሰራለን። የህይወት ጌታ፣ የክብር ጌታ፣ የነብሳችን ጌታ፣ የሥጋችን ጌታ ሁለንተናችን የፈጠረው ክርስቶስ ስለ ሁላችን ኃጢአት በጌቴሴማኒ የደም ላብ እያላበው እየወደቀ እየተነሳ ይህ የሞት ጽዋ፣ በደል የሞላበት ጽዋ ከኔ ይወገድ እያለ እያዘነና እየተከዘ እያለቀሰ ለሞት የበቃበትን ኃጢአት እኛ በነዝህላልነት እንደ ጊዜ ማሳለፊያና እንደ መጫወቻ እንደ መዝናኛ እናደርገዋለን። በዚህም ምክንያት የሰው ልጅ ከእግዚአብሔር እቅፍ ከእግዚአብሔር መንጋ ይለያል። ይህች ሴት የጠፋውን ድሪሟን ለመፈለግ ብዙ ጥረት አድርጋለች። በጥንቃቄ ብታኖረው ኑሮ ለዚህ ሁሉ መከራ ባልተዳረገችም ነበር። በነዝህላልነቷ ስላጠፋችሁ ምን አደረገች? አንደኛ መብራት አበራች ለመፈለግ ይላል። የጠፋት ቤት ውስጥ ነው። ስለዚህ በየቃው ስር የወደቀውን ነገር ለመፈለግ መብራት ያስፈልጋት ነበርና መብራት አበራች ይላል። ዛሬም አምላካችን ባለማወቅ ጨለማ ውስጥ በነዝህላልነት እየበደሉ ያሉትን ሰዎች ለመፈለግ የቃሉን ብርሃን ያበራል። ቤተ ክርስቲያን ዛሬ መብራቷን ይዛ ተነስታ የጠፉትን ትፈልጋለች። የእግዚአብሔር ጌጦች የሆኑትን ልጆቿን ትፈልጋለች። የእግዚአብሔር መንግሥት አካላት የሆኑትን ምዕመናንን ትፈልጋለች። የጠፉትን ነፍሳት ትፈልጋለች። እቺ ሴት መብራት አበራ ይችላል። ስለዚህ የጠፋው በመብራት ነው የሚፈለገው። ይህ ፍላጎቷ ጽኑ መሆኑን ያሳያል። ጠፍቶ እንዲቀር አለመፈልጓን ያሳያል። አምላካችን የወንጌልን ብርሃን ያበራልን አንዳችንም እንዳንጠፋ ነው። ከያለንበት እንድንገኝ ነው። በጨለማ እንዳንሰወር ነው። ጨለማው ከኛ እንዲርቅና የኛ ሁለንተና እንዲገለጥ አምላካችን በሕይወታችን ላይ ታላቅ ብርሃን ያበራል። ሌላው ቤቷን ጠርጋ እቃውን እያነሳች ፈለገችው ይላል ወንጌል። በጽኑ ፍላጎት ነው የፈለገችው። በነዚህ ላልነት የጣለችው ንብረቷ በቀላሉ የሚገኝ አይደለም፣ ከየትኛው እቃ ስር እንደወደቀም አይታወቅም። እና የቤቱን እቃ ሁሉ እያነሳች ፈለገችው። የጠፉትን ሰዎች ፈልጎ ለማግኘት በእግዚአብሔር መንግስት ብዙዎች መስዋዕትነት መክፈል መቻል አለባቸው። ብዙዎቹ በቦታቸው የተቀመጡት የእግዚአብሔር ንብረቶች፣ የእግዚአብሔር ዕቃዎች፣ የእግዚአብሔር ሀብቶች እነሱ ሁሉ መንቀሳቀስ አለባቸው። የዚች ሴት ቤት ንብረት ከተንቀሳቀሰ በኋላ የወደቀው ንብረት እንደተገኘ ዛሬም የክርስቶስ ቤተ ክርስቲያን፣ የእግዚአብሔር አካል የሆነችው ቤተ ክርስቲያን ወንጌልም በማስተማር ከዓለም ወደ ዓለም በመንቀሳቀስ ካልሰራች የጠፋው ሊገኝ የት ላይም እንዳለ ሊታወቅ አይቻልም። ስለዚህ ትልቅ እንቅስቃሴ ያደረገች፣ ንብረቱን ሁሉ አንቀሳቀሰችው። ሌላው አጥብቃ ፈለገችው ይላል ወንጌል፣ አጥብቃ ፈለገችው ይላል። አምላካችን አንዳችን እንኳ ጠፍተን እንዳንቀር አጥብቆ ነው የፈለገን፣ በጽኑ ነው የፈለገን። ስጋ ለብሶ መጥቶ ፈለገን። በባህር መካከል ቆሞ እየተጠመቀ ፈለገን። በአጭር ቁመት በጠባብ ደረት ተወስኖ ፈለገን በጾም ሌትና ቀን አርባ ማልትና አርባ ሌሊት ያለ ምግብ እየጾመ ፈለገን። በያደባባዩ እየዞረ እያስተማረ ፈለገን። እርቃኑን በአደባባዩ ውሎ ፈለገን። በመስቀል ተሰቅሎ ስጋውን ቆርሶ ፈለገን። በደሙ መፍሰስ ፈለገን። ወደ መቃብርም ወርዶ ፈለገን። ሁላችንም ከሞት አድኖ እኛን ማርኮ ወደ ሰማይ እስካረገበት ጊዜ ድረስ ጌታ እኛን ይፈልግ ነበር። ዛሬም አምላክ አጥብቆ ይፈልገናል። አንተ ወንድሜ ይህን መልእክት የምትሰሚ እህቴ እናቶች አባቶች ሆይ አምላክ በጥብቅ ይፈልጋችኋል ለጥፋት አይደለም ለህይወት ከጠፋንበት አምላክ ይፈልገናል ለበረከት ይፈልገናል ጠፍተን እንዳንቀር አምላካችን ይፈልገናል ከዚያ በኋላ ነው እንግዲህ ይህ ንብረት የተገኘው ሲገኝ ምን አደረገች ስታገኘው ጎረቤቶቿን ሁሉ ጠራችና ደስታዋን ነገረቻቸው። የጠፋውን ድሪሜን አገኘሁ እንኳን ደስ ያላችሁ አለች። ይህን ካለ በኋላ መድኃኒታችን ምሳሌውን ሲተረጉም እንደዚሁን ንስሐ በሚገቡ ኃጢአተኞች መመለስ ምክንያት በሰማይ ያሉ የመላእክት ሰራዊት በሙሉ ታላቅ ደስታ ያደርጋሉ አለ። ወገኖች ሆይ በእኛ መዳን መላእክት ይዘምራሉ። በእኛ መገኘት መላእክት ይዘምራሉ። እንደዚህ ድሪም በነዝላልነት የጠፋ ህይወት ያለን በሀብታችን ተታለን እኔ ስለሚመጣው መንግስት ምን የማውቀው ነገር አለ አሁን ይመቸኝ እንጂ ምን ቸገረኝ አሁን ልብላ ልጠጣ እንጂ ምን ቸገረኝ አሁን አይጉደልብኝ እንጂ ምን ቸገረኝ ልጆቼን በሚገባ ካስተማርኩና ከረዳው እኔ በቂ ንብረት ካለ ምን ቸገረኝ ብለን የሰማዩን መንግስት ጨርሶ የዘነጋን በነዝላልነት በጥንቃቄ ጉድለት ህይወታችንን አዘቅት ውስጥ የጣል ብዙ የእግዚአብሔር ሰዎች፣ በመብራት የሚፈልጉን እግዚአብሔር፣ በቃሉ መብራትነት የሚፈልገን እግዚአብሔር፣ አጥብቆ የሚፈልገን እግዚአብሔር፣ እኛ እንድንገኝ በብዙ ሰዎች ብዙ ሰዎችን እያነሳሳ መልእክት የሚያስተላልፍልን ሰዎች ሆይ፣ በእግዚአብሔር ፊት እንገለጥ፣ ወርቅነታችን እንዳይሰበር፣ መልካምነታችንም በአፈር ውስጥ እንዳይቀበር መልካም ጌጦች እንድንሆን በእግዚአብሔር መንግስት ከጠፋንበት እንገኝ። ድሪም ከወርቅ ከእንቁና ከአልማዝ የሚሰራ መልካም ጌጥ ነው። እንግዲህ መልካም የእግዚአብሔር መንግስት ጌጦች እንድንሆን በአስራ ሁለቱ በሮች እንደተሳሉት እና እንደተቀመጡት የበጉ ሐዋርያት እኛም በእግዚአብሔር መንግስት እንድናበራ ከተሰወርንበት እንድንገኝ ያስፈልጋል። ለዚህ መገኛችን ዋናው ምክንያቱ ንስሐ ነው። እንግዳውስ በቸልተኛነት በደል እንደ መዝናኛ በመቁጠር በደል የምንሰራ ሁላችን ወደ እግዚአብሔር እንመለስ። ቼ ሆይ አምላካችን እግዚአብሔር የሚምር የሚራራና የሚያዝን አምላክ ነው። እሱ በምረት አይን የሚመለከት አምላክ ነው። የጠፋውን በግ የፈለገ ከመንጋው የጨመረ አምላክ ዛሬም እኛን የጠፋነውን የሚፈልግ እና ዝም የማይል አምላክ ነው። በድሪሙ አምሳል እንዳየነው በትጋት እንደተፈለገው የከበረ ጌጥ እንዲሁ እኛም የቤተ ክርስቲያን ጌጥ እንድንሆን አጥብቆ የሚፈልገን አምላክ ነው። ታዲያ እንዴት ነው ከዚህ ከነዚህ ላልነት ኃጢአት የምንላቀቀው? እስከ መቼ ነው ለመንፈሳዊ ነገር ትኩረት የማንሰጥ ሰዎች ሁነን የምንኖረው? አልጋ ላይ ካልተኛን፣ ካልታመምን፣ ካልተቸገርን፣ መከራ ካልመጣብን በቀር ወደ እግዚአብሔር አንመለስም ማለት ነው። ዕለተ ሞታችንን አስበን የክርስቶስን የመስቀሉን ነገር ተገንዝበን በፍቅሩ ተይዘን ከኃጢአት የምንርቀው እስከ መቼ ነው? መቼ ነው ኃጢአትን ከመስራት ለመቆጠብ ኃላፊነት የሚሰማል? የክርስቶስ ደም ስለ እኔ የፈሰሰልኝ የከበርኩ የሱ ጌጥ ነኝ። ለምን በበደል ምክንያት ወደ ጉድጓድ ወድቃለሁ? ለምንስ ከመንጋው ለምንስ ከአካሉ ተለይቼ እጠፋለሁ ብለን እማናስበው እስከ መቼ ድረስ ነው? ይህ በነዚህ ላልነት ምክንያት የምንሰራው ኃጢአት በላያችን ላይ እሳት ያነዳል። በላያችን ላይ ፍርድን ያመጣል። በላያችን ላይ ጸጸትን ያመጣል። በንባ የማይገፋ መከራን ያመጣል። ወደ ማይነጋ ሌሊት፣ በብርሃን ወደማይገለገል የጽልመት ግዛት ውስጥ ይጥለናል። እንዴት አድርገንና እንዴት ባለ መንገድ ነው ሁላችን በእውነትና በክብር ወደ እግዚአብሔር የምንመለሰው? ወገኖች ሆይ፣ ታላቅ ዋጋ የተከፈለልን ደም ስለኛ የፈሰሰልን ስጋ መለኮት የተቆረሰልን አምላክ ከሰማይ እስከ ምድር ድረስ መጥቶ የፈለገን ብዙ ዋጋ የከፈለልን ይህ ነው የማይባል ፍቅሩን የገለጸልን ሰዎች ስንሆን እኛ ግን ለዓለም ርካሽ ነገር ወይም በሚያልፍ ነገር ራሳችንን አሳልፈን በመስጠት ለዚያ በመገዛት የሱን ፍቅር ቸላ ስንል እንገኛለን። በነዝህላልነትም በደልና እናዘወትራለን። በእውነት በደል የጊዜ ማሳለፊያ አይደለም። በደል መዝናኛ አይደለም። ኃጢአት መጫወቻ አይደለም፣ ነፍስን የሚያጠፋ መርዝ ነው። ስለዚህ በሁላችንም ላይ የሞት ጽዋ እንደገና በፍርድ እንዳይቀዳ የቀደመው በደላችን በቂ ስለሆነ ወደ እግዚአብሔር እንመለስ፣ እንንቃ። ነዝህላልነት፣ ዓለም አለማወቅ፣ የጥንቃቄ ጉርለት ያቁም። የከበርን እግዚአብሔር ፍጥረቶች ስለሆን ለኛ በማይሆንና ከኛ ክብር ጋራ በማይሄድ ባህሪ ውስጥ አንኖር፣ እንስሳትን አንምሰል የእለቱን ብቻ አኒ እግዚአብሔር ለአርባ ለአምሳ ወይም ለሰባና ለሰማኒያ እና ለ80 የዕድሜ ፕሮግራም አልፈጠረንም። ቅዱስ ጳውሎስ እንደተናገረው ለዚች ዓለም ኑሮ ብቻ አይደለም እግዚአብሔር እኛን የፈጠረን ለዚች ዓለም ብቻማ የተፈጠርን ከሆነ ከሰው ሁሉ ይልቅ ምስኪኖች ለን እንዳለው እኛ ሰማያዊ ክብርና እንዲሁም የማያልፍ የህይወት ራእይ ያለን ህዝቦች ነን። ስለዚህ ታላቅነታችንን በነዝላልነት አንጣለው። ክቡር ደሙን ረግጠን፣ የተቆረሰውን ስጋውን ረስተን፣ ፍቅሩን ዘንግተን በበደላ አንኖር። በንስሐ እንመለስ። ሕይወታችንን እናክብረው። አካላችንን እናክብረው። ትዳራችንን በማክበር ኑሯችንን በማክበር እንደሚገባው በመራመድ ለእግዚአብሔር በመገዛት እኛ ከጠፋንበት እንገኝ። በንዝህላልነት፣ እኔ አሁን እንዲህ ያለ ነገር አያስፈልገኝም፣ እንደ ልቤ መሆን እፈልጋለሁ በሚል በዘፋኝነት፣ በርኩሰት፣ በመዳራት፣ በዝሙት፣ በስካር፣ በማጨስ፣ በመጠጣትና በመስከር፣ በዓለማዊ ነገሮች ውስጥ በመነከር፣ በሱስ ውስጥ በመግባት እንዲሁም ዛሬ በዚህ ዓለም ላይ የምናየውን የድፍረት ኃጢአት በላያችን ላይ እንዲነግስ በማድረግ ክፉ ልናደርግ አይገባም። ይቺ የምንኖርባት ዓለም መልካም መልካም ነገር እንዳላት ሁሉ አጥፊ የሆነ ነገርም አላት። ዛሬ ሰው ነዝህ ሆኖ ዝም ብሎ በድፍረት እንደ እንስሳ ኃጢአትን እንዲሰራ ሁሉም እየገፋፋ የሚገኝበት ሁኔታ ላይ ነው ያለ ነው። ስለዚህ ከክፉ ግብር ልንለይና ወደ እግዚአብሔር ልንጠጋ ይገባናል። ለህይወታችን ያ አስፈላጊ ስለሆነ እንደ ከዚህ ቀጥሎ ደግሞ የጠፋውን ልጅ ታሪክ ሶስተኛው ምሳሌ እናያለን። ይህ ደግሞ በጥጋብ ምክንያት ኃጢአት ለሚሰሩ ሰዎች ትልቅ ምሳሌ ነው። ወንጌሉ እንደዚህ ይላል፣ እንዲህም አለ አንድ ሰው ሁለት ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለ። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን ሁሉ በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ረሃብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም ሪያ ሊያሰማራ ወደ ሜዳ ሰደደው። ሪያዎቹንም ሪያዎቹም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ። እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ እንግዲህ በዚህ በረሃብ እጠፋለሁ። ተነስቼ ወደ አባቴ ሄዳለሁ። አባቴ ሆይ በሰማይ በፊትህ በደልሁ። ወደፊት ልጅ ልባ ላይ ይገባኝ ከሙያተኞች እንዳንዱ አድርገኝ ይለዋለሁ አለ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሩጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊት በደሉ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት፣ ለእግሩም ጫማ ስጡት። የሰባውን ፍሪዳ አምጥታችሁ እረዱለት፣ እንብላም፣ ደስም ይበለን። ይህ ልጄ ሞቶ ነበርና ደግሞ ሕያው ሆኗል፣ ጠፍቶ ነበር ተገኝቷልም። ደስ ይላቸው ጀመር።